የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር አሚር አማን ስራቸውን በፈቃዳቸው ለቀዋል። የለቀቁበት ምክንያት ባይገለጽም ኢትዮጵያንና አሳድጎኛል ያሉትን የጤና ጥበቃ ሚኒስቴርን ወደፊትም በሚችሉት ሁሉ እንደሚደግፉ በፌስቡክ ገጻቸው አስታውቀዋል። አዲስ ቸኮል ዝርዝሩን ይዟል። ገና በወጣትነታቸው የሚኒስትር ዴታነትና የሚኒስትርነት ኃላፊነትን በመረከብ የሚታወቁት ዶክተር አሚር አማን ለጠቅላይ ሚኒስትር አብይ አህመድ ያስገቡት የስራ መልቀቂያ ጥያቄ ተቀባይነት ማግኘቱን በፌስቡክ ገጻቸው ይፋ አድርገዋል። ዶክተር አሚር በ2001 ዓ ም ከዩኒቨርሲቲ እንደተመረቁ ኦሮሚያ ክልል በሊሞገነት ሆስፒታል ለሁለት ዓመታት በጤና ባለሙያነት አገልግለዋል። በሕብረተሰብ ጤና የማስተርስ ትምህርት እድል ያገኙት ዶክተር አሚር ትምህርታቸውን ከጨረሱ በኋላ የሚኒስትር መስሪያ ቤቱ የፖሊሲ እቅድና ክፍል ዳይሬክተር እንዲሁም የሰው ሀብት ልማት ዳይሬክተር ሆነው አገልግለዋል። ቀጥሎ ሚኒስትር ዴታ ሆነው የተሾሙ ሲሆን ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ሲያዋቅሩም ከሚያዚያ 2010 ዓ ም ጀምሮ በሚኒስትርነት ተሹመው ሲያገለግሉ ቆይተዋል። የማስተርስ ዲግሪያቸውን በሕብረተሰብ ጤና የተማሩበት የደቡብ አፍሪካ ዌስተርን ኬፕ ዩኒቨርሲቲ ለላቅ አፈጻጸማቸው ከሁለት ዓመት በፊት ሽልማት ሰጥቷቸው ነበር። ለምን መልቀቂያ እንዳስገቡ ምክንያታቸውን ይፋ ያላደረጉ ዶክተር አሚር የመልቀቂያ ጥያቄ ማስገባታቸው ከተሰማ ግን ቆየት ብሏል። ዶክተር አሚር በእርሳቸው ኃላፊነት ወቅት ትንባሆ ሕዝብ በተሰበሰበባቸው አካባቢዎች እንዳይጨስና የአልኮል ማስታወቂያ በመገናኛ ብዙሃን እንዳይተዋወቁ ያበረከቱት አስተዋጽኦ የሚጠቀስ ሲሆን በዋናነት ግን የባለ ጥረት የሚያንገላተውን የጤና ዘርፍ ለማሻሻል የጀመሩት ለውጥ አበረታች ነው ይላሉ የዘርፉ ባለሙያዎች። ዶክተር አሚር የጤና ሚኒስቴር ቆይታቸውን ሲገልጹ ከሰራውት ይልቅ የተማርኩት፣ ከሰጠውት ይልቅ የተቀበልኩት እጅግ የላቀ እንደሆነ ተረድቻለሁ። ተማሪ ካለ አስተማሪ ሁልጊዜም አለ እንዲሉ ጥሩ ስራ ስሰራ በማበረታታት ሳጠፋን በማረም የዛሬ ማንነቴን በመቅረጽ በማንነቴ ላይ የማይጠፋ አሻራውን ላስቀመጠው የኢትዮጵያ ሕዝብ በአንደበት ከማመስገን በተጨማሪ በቀጣይ የስራ ዘመኔ ሁሉ አቅሜ በፈቀደ መጠን ሀገሬንና ያደጉበትን ቤቴን የጤና ሚኒስቴርን ለመደገፍ ቃል ገባ ይገባለው ብለዋል። በምን መልኩ ድጋፋቸው እንደሚቀጥሉ በዝርዝሩ የገለጹት ነገር ባይኖርም ከእርሳቸው በፊት ለአራት ዓመታት የጤና ጥበቃ ሚኒስትር የነበሩ ዶክተር ከሰተ ብርሃን አድማሱ በዋና ስራ አስኪያጅነት የሚመሩትን ቢጉዊን ፍላንትሮፒ የተባለ ዓለም አቀፍ ግብረሰናይ ድርጅትን ለመቀላቀል ወደ ዋሽንግተን ዲሲ እንደሚያመሩ ግን በማህበራዊ ሚዲያዎች እየተገለጸ ነው። ቢጉዊን ፍላንትሮፒ በወጣቶችና ሕፃናት ላይ የሚሰራ ግብረሰናይ ድርጅት ሲሆን ከኢትዮጵያ ጋርም በጋራ ያስፈጸማቸው ፕሮጀክቶች መኖራቸውን የድርጅቱ ድረገጽ ያመለክታል። ዶክተር አሚር አማንን በእጅ ስልካቸው ላይ በመደወል ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካ ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።